ጤና ይስጥልኝ እንደምን አምሽታችኋል? የተከበራችሁ አድማጭ ተመልካቾቻችን የጋቢና ቪኦኤ የማክሰኞ ምሽት ሚያዝያ 25 2014 ዓመተ ምሕረት መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ከሁሉ አስቀድመን አብራችሁ ስለምታመሹ በአክብሮት እንድታመሹ በአክብሮት እየጋበዝን ዝግጅቶቻችንን እናስተዋውቃለን። ዩናይትድ ስቴትስ ውስጥ ብወለድም ከኢትዮጵያ የተነጠለ ትዝታ ግን የለኝም። ሕፃን እያለሁ በየአምስት ዓመቱ አሜሪካን እንጎበኝ ነበር። በኢትዮጵያ በርካታ ቤተ መጻሕፍት ቤቶችን የገነባውና የንባብ ባህልን ለማሳደግ እየጣሩ የሚገኙት ኢትዮጵያን ሪድስ አጋር መስራች ጄን ከርትዝን ነው እየሰማ ነው። በቅርቡ ዓለም አቀፉ ለወጣቶች የተጻፉ መጻሕፍት ቦርድ አይቢቢዋይ ያዘጋጀው ሽልማት አሸናፊ መሆናቸውን ሰምተናል። እኛም እንግዳ አድርገናቸዋል። ሙዚቃና ስፖርት እንዲሁም ደግሞ ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። በድጋሚ አብራችሁ እንድታመሹ የምንጋብዛችሁ ኤደን ገረመው መሰናዶን በመምራት ንጉሱ ታምሬ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባርሚያዎች ጋር በመሆን ነው። አሁን ወደ ጥንቅራችን እንሻገራለን። ግጅታችንን ጀምረናል በኢትዮጵያ በርካታ ቤተ መጽሐፍቶችን የገነባውና ባህልን ለማሳደግ እየጠረ የሚገኘው ኢትዮፕያን ሪድስ አጋር መስራት ጄን ከርትዝ ዓለም አቀፉ ለወጣቶች የተጻፉ መጽሐፍት ቦርድ አይ ቢቢ ዋይ ያዘጋጀው ሽልማት አሸናፊ መሆናቸው ከሰሞኑ ይፋ ተደርጓል። የኢትዮጵያ ትዝታቸውን ጨምረው ከአርባ ዓመታት በላይ ህጻናት መጽሐፍቶችን ያሳተሙት ጄን የላቀ የንባብ ባህልን ለማጉልበት ያደረጉትን ያደረጉትን አስተዋጽኦ በተመለከተ ከሀብታሙ ስዩም ጋር ቆይታ አድርገዋል። ቆይታቸው ቀጥሎ ይቀርባል። የዓለም ጦርነት አሰቃቂ ትዕይንቶች ስለ ዓለም ያላቸውን እይታ ከለወጡባቸው የወቅቱ የአሜሪካ ወጣቶች መካከል አንዱ ሃሮልድ ከርዝ ናቸው። ከወንድሞቻቸው ጋር በጦር አውሮፕላን አብራሪነት በአውሮፓ የቆዩት ሃሮልድ ወደ ሀገራቸው ዩናይትድ ስቴትስ ከተመለሱ በኋላ ለዓለም መልካም የሚያበረክቱበት አፍታ ሲጠብቁ የቆዩ ይመስላሉ። ለዚያ ነው በወቅቱ የኢትዮጵያ ንጉሥ የነበሩትን ቀዳማዊ ኃይለ ሥላሴን ጥሪ ተቀብለው አስተማሪዎችን ወደምትሻው ኢትዮጵያ ከባለቤታቸው ፓውሊን ከርዝ እና ልጆቻቸው ጋር ጠቅልለው ያቀኑት። ከቤተሰቡ አባላት መካከል የሁለት ዓመቷ ጄን ከርዝ ትገኝበታለች። ኢትዮጵያ ዩናይትድ ስቴትስ ውስጥ ብወለድም ከኢትዮጵያ የተነጠለ ትዝታ ግን የለኝም። ህፃን እያለሁ በየአምስት ዓመቱ አሜሪካን እንጎበኝ ነበር። በሰባት ዓመቴ ወደ ቦይሲ አይዶዋ መጥቼ ነበር። አሜሪካውያን የትምህርት ቤት ኩዮቼ ጋር ተመሳሳይ ትውስታ ስላልነበረኝ በግራ መጋባት የታጀበ ቆይታ አሳለፍኩ። ስለ ኢትዮጵያ የቀደመ እውቀት ስላልነበራቸው እንዴት ጥሩ ጥያቄ መጠየቅ እንዳለባቸው እንኳን አያውቁም። ከኢትዮጵያ ወደ አሜሪካ የሚመጡ ሰዎች እንደሚገጥማቸው ሁሉ እኔም በእኔና በእነሱ መካከል ያለው ክፍተት ተሰማኝ። የልጅነት ህይወቴ እንዲያ ነበር። የያኔዋ ህፃን የዛሬዋ የ69 ዓመት ደራሲና መምህርት የትምህርትን ጠቃሚነት ለመረዳት ስትኖርበት የነበረውን ስፍራ ሁነቶች ማጤናቸው እንደረዳቸው ይናገራሉ። I was aware from the time I was a little girl how important education was because the school <laughs> ባደግኩባት የደቡብ ምዕራቧ ማጂ ከተማ እድሉን ያገኙ የአካባቢው ልጆች የሚማሩበት አንድ ብቻ ትምህርት ቤት እንደነበር አስታውሳለሁ። ሕጻናቱ ወደ ትምህርት ቤት ለመሄድ በመቻላቸው ምን ያክል ደስተኛ እንደነበሩ፣ ምን ያክል የመማር ፍላጎት እንደነበራቸው ተመልክቻለሁ። በአብዛኛው ወደ ትምህርት ቤቱ የሚሄዱት ወንዶች ልጆች ብቻ ነበሩ። በዚያን ወቅት ወላጆች በአብዛኛው ሴት ልጆችን ወደ ትምህርት አይልኩም ነበር። ወደ ትምህርት ቤት ለመሄድ ለማንበ ማንበብ የቻልኩ እድለኛ ሴት ልጅ መሆኔ በወቅቱ ገብቶኛል። ያኔዋ ኢትዮጵያና ጄን ለብዙ ዓመታት የተለያዩት እድሜዋ ለከፍተኛ ትምህርት ደርሰው ወደ ዩናይትድ ስቴትስ ዳግም ካቀናሽ በኋ ነበረ። ኢትዮጵያ ትዝታ ግን ከወጣቷ ጄን እንዲሁ በቀላሉ የሚጠፋ አልነበረም። ጭራሹኑ ብርቅ ትዝታዎቿ የጸሐፊነት ተሰጥኦዋን ቀስቅሰውት በርከት ያሉ መጽሐፍትን እንድትጽፍ እንድትደርስ መነሻ ሆኗት ምን መጽሐፍ ብቻ ዳግሞ ወደ ኢትዮጵያ መመለሻ ምክንያት እንጂ። Many years later, I've actually published forty children's books. Many years later, when I was publishing some stories that <laughs> አበባ በሚገኝ የሴቶች ትምህርት ቤት መምህራን ሆነዋል። በእኔ በኩል ወትሮውንም ከኢትዮጵያ ጋር ቁርኝት አለኝ። ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር። ከተመለስኩ በኋላ መልካም እድሎች እንዳሉ ተመለከትኩ። በርካታ ሴቶችና ወንድ ተማሪዎችን ወደ ትምህርት ቤት ለመላክ ግፊት እንዳለ አየሁ። በርካታ ትምህርት ቤቶች ግን ምንም የህፃናት መጽሐፍ የላቸውም። ይህ ነበር እንደ ጸሐፊ ኢትዮጵያን ማንበብና መጽሐፍ እንደሚወድ ሰው ይነሳኝ። አንተ የጻፍከው ሌላውም የከተበው እንዲነበብ እድል ትፈልጋለህ። እኛ ጸሐፊዎች በመጽሐፍት ፍቅር የወደቅን ሰዎች ነን። ይህ ነበር ዋነኛ የንሸጣ ምንጭ የሆነኝ። ምን እንደሚደረግ በወቅቱ አላውቅም ነበር። ይሁንና እነዚህ ትምህርት ቤቶች መጽሐፍት እንዲያገኙ እንደሚገባ አመንኩ። ካለ ንባብ ትምህርት ሊኖር አይችልም። የዛሬ 24 ዓመት ገደማ በአጋር መስራችነት የተሳተፉበት ኢትዮጵያ ሬድስ ኢትዮጵያ ውስጥ በርካታ መጽሐፍት ቤቶችን በማዋቀር ረገድ መልካም ስም ገንብተዋል። በብዙ ሺዎች የሚቆጠሩ መጽሐፍትን ለሕፃናትና ቤተሰቦቻቸውም አዳርሰዋል። ንባብና ሕፃናት መጽሐፍትን በተመለከተ ኢትዮጵያ ውስጥ ያለው ሁኔታ ግን የልባቸውን ያደረሰው አይመስልም። ለደራሲዋ ጄን ከርዝ ከኢትዮጵያ ሪድስ የቦርድ አስፈጻሚነት ከለቀኩ በኋላ የንባቡ ጉባኤዎችን በአዲስ አበባ መደገፍ ጀመርኩ። በእነዚህ ስፍራዎች በእንግድነት መጋበዜ የንባብ ትምህርቶች የፈጠሩትን ውጤትና ትምህርት ቤቶች በምን ደረጃ ላይ እንዳሉ ለመመዘን እየቻሉ ከትምህርት ሚኒስቴርና ከሌሎች ትልልቅ ተቋማት ተወካዮችን ለማግኘት በእጅጉ ጠቅሞኛል። በዚህ ስደት የንባብ ባህል ኢትዮጵያ ውስጥ በፍጥነት እያደገ አለመሆኑን አውቄያለሁ። በኔ ግምት ይሄ በአብዛኛው የተፈጠረው ህፃናት የሚያነቧቸው መጽሐፍት ባለመኖራቸው ነው። አንድ ሰው የሚያነባው እስከሌለ ድረስ ጥሩ አንባቢ ሊሆን አይችልም። ዛሬ ላይ ኢትዮጵያ ሬድስን የመሳሰሉ መጽሐፍት ቤቶች እየተስፋፉ ይገኛሉ። ቤተሰብን ማስተማር የመሰሉ መርሃ ግብሮችን ለመዘርጋት ላይም አተኩረዋል። እኔ ግን ሁላችንም መጽሐፍት ሊኖሩን ይገባል እላለሁ። ለማንበብ የሚያጓጉ መጽሐፍት ከሌሉን ልጆች እንዴት ታታሪነትን በሚጠይቀው የማንበብ ክህሎት እንዲገፉ እናበረታታቸዋለን። ጄን ከርዝ ለዓመታት ከሰሩበት ኢትዮጵያ ሬድስ ተቋም ቦርድ አስፈጻሚነት ከተለዩ በኋላ በሌላ ግብና ኃላፊነት ብቅ ብለዋል። የቅርብ ጊዜ ትኩረታቸው በኢትዮጵያ ቋንቋዎች የተዘጋጁ ባለቀለም አይነ ግቡ የህፃናት መጽሐፍ እንዲበራከቱ በማገዝ ላይ ሆኗል። ኒው ኤፈርት አናዘር ኖንፕሮፊት ኮልድ ኦፕን አዲሱ ጥረቴ ኦፕን ሀርትስ ቢግ ድሪምስ ከተሰኘ መቀመጫውን ሲያትል ካደረገ ተቋም ጋር የተሳሰረ ነው። የተወሰኑ መጽሐፍትን ኢትዮጵያ በሚነገሩ ቋንቋዎች እናዘጋጃለን። ኢትዮጵያ ሪድስ አንዳንድ ለትርፍ ያልተቋቋመ ተቋም መጽሐፎችን ወደ ኢትዮጵያ በመውሰድ ያሰራጫል። ለምሳሌ አርባ አምስት ሺህ ያክል መጽሐፍትን በጦርነት ለተፈናቀሉ ቤተሰቦች አከፋፍሏል። ይህ ለእኔ ትርጉም አለው። ምክንያቱም ኢትዮጵያ ውስጥ የሚሆነውን አሳዛኝ ነገር ስመለከት አቅም አልባነት ይሰማኛል። በእነዚህ መጽሐፍት በኩል ግን በጥቂቱም ቢሆን የመልካም ተስፋ አካል እንደሆንኩ አውቃለሁ። ዲንከርዝ ትልቅ ስም የሚሰጠው ኢንተርናሽናል ቦርድ ኦን ቡክስ ፎር ያንግ ፒፕል ወይንም ዓለም አቀፉ ለወጣቶች የተጻፉ መጽሐፍት ቦርድ 25 ዓመታትን ለተሻገረ አስተዋጽኦቸው የላቀ ንባብን አበረታች በሚለው መስክ የዚህ ዓመት አሸናፊ መሆናቸውን ይፋ አድርጓል። ለዚህ ክብር የበቁት ሌላዋ የህፃናት ትምህርት ባለሙያ በኢራን ገጠራማ ስፍራዎች የንባብ ባህልን ለማስፋፋት የሰሩት ዞሃር ጋኒ ናቸው። በአሁኑ ጊዜ በበርምንት የኪነጥበብ ትምህርት ቤት በመምህርነት በማገልገል ላይ ያሉት ጄኒከርዝ ሽልማቱ ከንባብና መጽሐፍት ጋር የተገናኘውን ህይወታቸውን ለዓለም ዳግም ለማጋራት እድል እንደሚሰጣቸው ነግረው ከጋቢና ቬ ጋር ስለሆነ እናመሰግናለን። ተከታዩ ዘገባ ደግሞ ወደ ስፖርት ይወስደናል። ሰሞኑን በተለያዩ ርቀቶች በጀርመን በተካሄዱ ውድድሮች ኢትዮጵያውያን አትሌቶች አሸንፈዋል። ሪያል ማድሪድ አራት ጨዋታ እየቀረው የላሊጋን ዋንጫ አንስቷል። ውጤታማው አሰልጣኝ ክሎፕ ከሊቨርፑል ጋር ያለውን ኮንትራት አራዟል። ይለናል ኬኔዲ አባተ። ትናንት ሚያዝያ 23 በተለያዩ ርቀቶች በጀርመን በተካሄዱ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። አዲዳስ ኩባንያ አዲ ዜሮ በሚል ስያሜ ትናንት በጀርመን በተለያዩ ርቀቶች ውድድሮችን ያዘጋጀ ሲሆን በአምስት ኪሎ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በወንዶች ምድብ በተካሄደው ውድድር አትሌት ዮሚፍ ቀጄልቻ 12 ደቂቃ ከ53 ሰከንድ በሆነ ሰዓት ያሸነፈ ሲሆን ሰዓቱ በርቀቱ በተደረገ የመጀመሪያ ተሳትፎ የተመዘገበ የዓለም ፈጣኑ ሰዓት ግንባት ሆኗል። በውድድሩ ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በሴቶች ዘርፍ በተካሄደው የአምስት ኪሎ ሜትር ሩጫ ደግሞ አትሌት ሰንበሬ ተፈሪ 14 ደቂቃ ከ37 ሰከንድ በሆነ ሰዓት የሀገሯን ልጅ መዲና ኢሳን አስከትላ በመግባት ስታሸንፍ ኬንያዊቷ ሜርሲ ቼሮና ሶስተኛ ወጥታለች። ትናንት እሁድ በተካሄዱት ውድድሮች በሴቶች ምድብ ኢትዮጵያውያን የበላይነታቸውን ያሳዩ ሲሆን በአስር ኪሎ ሜትር ውድድር አትሌት ፋንታ የበላይነ ደቂቃ ከ24 ሰከንድ በሆነ ሰዓት ውድድሩን በአንደኝነት አጠናቃለች። የሁለተኝነቱንና የሶስተኝነቱን ደረጃ ደግሞ ኬንያውያን አትሌቶች ናቸው የያዙት። በሴቶች ግማሽ ማራቶንም እንዲሁ ድሉ የኢትዮጵያ ሲሆን 107 ከ28 በሆነ ሰዓት በአንደኝነት ያሸነፈችው አትሌት ትዕግስት አሰፋ ነች። በወንዶች 10 ኪሎ ሜትርና ግማሽ ማራቶን ደግሞ አሸናፊ የሆኑት ኬንያውያን አትሌቶች ናቸው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ መጨረሻ ማሻው ዙር የዓለም ዋንጫ ማጣሪያ አለፈ። በህንድ አስተናጋጅነት ለሚካሄደው የሴቶች የዓለም ዋንጫ የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ደቡብ አፍሪካን በድምር ውጤት በማሸነፍ ወደ ቀጣዩ የመጨረሻ ዙር ማጣሪያ አልፏል። ከሁለት ሳምንታት በፊት ከሜዳው ውጭ የደቡብ አፍሪካቸውን ሶስት ለባዶ በሆነ ውጤት ያሸነፈው ብሔራዊ ቡድኑ ትናንት በአዲስ አበባ አበበ ቢቂላ ስታዲየም ባደረገው የመልስ ጨዋታ ደግሞ አንድ ለዜሮ ተሸንፏል። ምንም እንኳን ብሔራዊ ቡድኑ በመልሱ ጨዋታ በደጋፊዎቹ ፊት ቢሸነፍም ሶስት ለአንድ በሆነ ድምር ውጤት ወደ ቀጣዩ የመጨረሻ ዙር አልፏል። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን የመጨረሻ የማጣሪያ ጨዋታውን ከናይጄሪያ አቻው ጋር እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ሪያል ማድሪድ አራት ጨዋታዎች እየቀሩት የላሊጋውን ዋንጫ አንስቷል። ክለቡ በሜዳው ኤስፓኞልን በማሸነፍ የላሊጋውን ዋንጫ ሲያነሳ ካርሎ አንቸሎቲ አውሮፓ በአውሮፓ የአምስት ታላላቅ ሊጎችን ዋንጫ በማሸነፍ የመጀመሪያው አሰልጣኝ ሆኗል። ምንም እንኳን ሪያል ማድሪድ ለዋንጫው አንድ ነጥብ ብቻ የሚፈልግ ቢሆንም ሮድሪጎ ባስቆጠራቸው ሁለት ጎሎችና ማርኮ አሴንሲዮና ካሪም ቤንዚማ ባስቆጠሯቸው አንዳንድ ጎሎች ተጋጣሚውን አራት ለዜሮ በመርታት አራት ጨዋታዎች እየቀሩት ሰላሳ አምስተኛ የስፔን ላሊጋ ዋንጫውን አሳክቷል። የዝነኛው ክለብ አሰልጣኝ አንቸሎቲ የስፔን ሊግ ዋንጫን ትናንት ከማንሳታቸው በተጨማሪ ከዚህ ቀደም በተለያዩ ጊዜያት በጣሊያን ሴሪያ፣ በፈረንሳይ ሊግ አንድ፣ በእንግሊዝ ፕሪምየር ሊግ እና በጀርመን ቡንደስ ሊጋ ከተለያዩ ክለቦች ጋር የሊግ ዋንጫዎችን ማንሳት ችለዋል። ውጤታማው አሰልጣኝ ክሎፕ ከሊቨርፑል ጋር ያለውን ኮንትራት አራዝሟል። የሊቨርፑል አሰልጣኝ የርገን ክሎፕ በክለቡ እስከ ጎርጎሮሳውያኑ 2026 የሚያቆየውን የሁለት ዓመት ኮንትራት ፈርሟል። ክሎፕ ከቦሩሲያ ዶርትሙንድ ሊቨርፑልን በተቀላቀለ በሰባት ዓመታት ውስጥ በ2019/20 የ አመት ከሰላሳ ዓመታት በኋላ ለክለቡ ያስገኘውን የሊግ ዋንጫ ጨምሮ ከሊቨርፑል ጋር አምስት ዋንጫዎችን ያነሳ ሲሆን በዘንድሮው የውድድር ዓመት ደግሞ አራቱ ዋንጫዎችን ለማንሳት በመፋለም ላይ ይገኛል። ኮንትራቱን ለማራዘም ፊርማውን ካኖረ በኋላ በሰጠው አስተያየት፣ ስለዚህ ዜና የተሰማኝን ለመግለጽ ልጠቀምባቸው የምችላቸው ብዙ ቃላት አሉ። ተደስቻለው፣ ክብር ይሰማኛል። የተባረኩና እድለኛ እንደሆንኩም ይሰማኛል ሲል የሊቨርፑልን የክብር ዘመን በማስመለስ ክለቡን ከዓለማችን አስፈሪ ክለቦች መካከል ያደረገው ክሎፕ አስተያየቱን ሰጥቷል። ማንቸስተር ሲቲም እንዲሁ የፔፕ ጋርዲዮላን ኮንትራት ለማራዘም በድርድር ላይ ይገኛል። ሲቲና ሊቨርፑል የፕሪምየር ሊጉን ዋንጫ ለማንሳት በትንቅንቅ ላይ የሚገኙ ሲሆን አራት ጨዋታዎች እየቀሯቸው፣ ሲቲ በአንድ ነጥብ ልዩነት የሊጉ አናት ላይ በመሆን ሊቨርፑልን በመምራት ላይ ይገኛል። በመጨረሻም ዜና ረፍት የዝነኛ እግር ኳስ ተጫዋቾች ወኪል በመሆን የሚታወቀው ሚኖ ራዮላ በ 54 ዓመቱ ከዚህ ዓለም በሞት ተለየ። የቦሩሲያ ዶርትሙንድን አጥቂ ኤርሊንግ ሃላንድ የማንቸስተር ዩናይትዱን አማካኝ ፖል ፖግባና የኤሲ ሚላኑን የፊት መስመር ተጫዋች ዝላታን ኢብራሂሞቪችን ጨምሮ የተለያዩ ስመጥር ተጫዋቾች ወኪል የነበረው ጣሊያናዊው ሚኖ ራዮላ ባለፈው ቅዳሜ ሚያዝያ 22 ሕይወቱ ማለፉን ቤተሰቦቹ አስታውቀዋል። ራዮላ ዋና ወኪሎችንና ተጫዋቾቻቸውን የሚወክል የእግር ኳስ ፎረም ፕሬዚደንትም ነበር። የራዮላ ቤተሰቦች ባወጡት የጽሁፍ መግለጫ Yeah. አስደናቂው የእግር ኳስ ወኪል ህይወቱ ማለፉን በጥልቅ ሐዘን እንገልጻለን ብለዋል። ዝነኛው የተጫዋቾች ወኪል ሰሞኑን ሕክምና ሲከታተል እንደነበር ቢገለጽም ለሞት የበቃው በምን ህመም ምክንያት እንደሆነ ግን የተባለ ነገር የለም። እንደ ጎርጎሮሳውያኑ ከ1980ዎቹ ጀምሮ በእግር ኳስ ውስጥ በውክልና ሲሰራ የቆየው አነጋጋሪውና ተጽዕኖ ፈጣሪው ራዮላ ፖባ በ2016 ወደ ማንቸስተር ዩናይትድ ያቀናበትን የ89 ሚሊዮን ፓውንድ ወቅቱ የዓለም ክብረ ወሰን ዝውውርን ጨምሮ በታላላቅ የተጫዋቾች የዝውውር ስምምነቶች ወሳኝ ሚና ነበረው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። ምርጫችሁ ስላደረጋችሁን እናመሰግናለን። በዩናይትድ ስቴትስ የሚገኙም ሆነ በአጠቃላይ በመላው ዓለም የሚገኙ አርሶ አደሮች አንድ ቀን የእርሻ መኪኖቻቸውን ወይም ደግሞ ትራክተሮቻቸውን በርቀት መተግበሪያ ማዘዝ የሚችሉበት ጊዜ እየተቃረበ የመጣ ይመስላል። ይሁንና በአነስተኛና ግዙፍ እርሻዎች ውስጥ የሚሳተፉት አርሶ አደሮች በቴክኖሎጂው ምን ያህል ይተማመናሉ የሚለው ደግሞ አሳሳቢ ጉዳይ ሆኗል። የጁሊታውን ዘገባ ሀብታሙ ስዩም እንደሚከተለው አጠናል። በእርሻው ዘርፍ ውስጥ ያለው የቴክኖሎጂ መልክ በፍጥነት እያደገ ነው። በቅርቡ አርሶ አደሮች 24 ሰዓታት ሙሉ የሚሰራ በርቀት መተግበሪያ የሚቆጣጠሩት ሾፌር አልባ የእርሻ መኪና ወይም ትራክተር ወደ ስራ ያስገባሉ። ኢጂኖ ካፌሮው የእርሻ መሳሪያዎችን የሚያመርተው የዩናይትድ ስቴትስ ድርጅት ጂያንዲር አጋሪ ሆነው። ፍላግ ሮቦቲክ ኃላፊ ናቸው። ይህ ሀገር ሲመሰረት ሀምሳ በመቶ አሜሪካውያን ገበሬዎች ነበሩ። አሁን ላይ ግን በግብርና ላይ የተሰማሩት አንድ በመቶ ብቻ ናቸው። ዓላማችን ገበሬዎች የበለጠ ምርታማ እንዲሆኑ መሳሪያዎችን ማቅረብ ነው። ራሱን በራሱ የሚዘውረው ትራክተር ካላንዳች ረፍት ለማረስና ለመትከል የኮምፒውተር እይታ ስርዓትን ሰው ሰራሽ ልቀትና ዓለም አቀፍ አቅጣጫ ጠቋሚ ስርዓትን ወይም ጂፒኤስን ይጠቀማል። ይህም ሆኖ በአነስተኛና በግዙፍ እርሻ ዘርፎች ውስጥ ተሳታፊ የሆኑ ገበሬዎች ሰው አልባ ትራክተሮች አስፈላጊውን ስራ በተገቢው ሁኔታ ይከውን እንደሆነ ጥያቄ አላቸው። ዳግን ሚዝ ብላርዝ ሚኒሶታ ውስጥ የሚኖሩ አራተኛ ትውልድ አርሶ አደር ናቸው። የጃንዲርን ሰው አልባ ትራክተር ለሙከራ ከተጠቀሙት መካከል አንዱ ናቸው። 800 ሄክታር በቆሎና አኩሪ አተር አምርተዋል። የቀረውን የነዳጅን መጠን ምን ያህል ማሳ እንደቀረ ለማረጋገጥ ችያለው። በማሳው መካከል አንዳች ነገር አግኝቶ ምን አይነት እርምጃ መውሰድ እንዳለበት እርግጠኛ ካልሆነ ትራክተሩ ስራውን ያቆምና ለእኔ ያሳውቀኛል። አልፌ ልሂድ ወይ ይለኛል። በትራክተሩ ላይ የተገጠመው ካሜራ የማሳውን ምስል በቀጥታ ለአርሶ አደሩ ያሳያል። በተገቢው ሁኔታ ዘር ይዘራል። የትራክተሩ ርጭት ሥርዓት በተፈለገው ቦታ ጸረ አረም መድኃኒትን ያዳርሳል። ገንዘብ ከመቆጠብ በላይ ለሥነ ምዳር ጠቀሜታ እንዳለው ድርጅቱ ይናገራል። ሳራ ሮከር ቀይስር ስንዴና ኩሪያተር ሞንታና በሚገኘው እርሻ ቦታዋ ታመርታለች። አሁን ካለኝ ዓለም አቀፍ አቅጣጫ ጠቋሚ ስርዓት ከሚጠቀም ትራክተር የአሁኑ ሰው አልባ ትራክተር በጊዜ ቆጣቢነቱ በሰፊው ይለያል። በተሻሻለው ቴክኖሎጂ አማካኝነት ተጨማሪ መሬት በተሻለ ጥራት ማረስ ችያለሁ። በአግን መይዝ በበኩላቸው በተለምዳዊ አስተራረስ የቆዩ ገበሬዎች አዲሱን መላ ከሞከሩት በኋላ ይቀበሉታል ብለው ተስፋ ያደርጋሉ። አዲሱ የጃንዲር ትራክተር በሚቀጥለው ዓመት ለገበሬዎች እንደሚቀርብ ተነግረዋል። ጋቢና ቪ አድማጭ ተመልካቾች በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ እለታዊውን ጋቢና ቪ መሰናዶ ነው። የአዲሱ ትውልድ ድምፅ። ለጥቂት ደቂቃዎች ደግሞ ኦልዌይስ ሳምራ የተሰኘውን ሙዚቃ እንጋብዛቸዋለን። ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አማሪክ ዶት ቬኒስ ዶት ኮም ላይ ዝግጅቶቻችንን መከታተል ትችላላችሁ። ያመለጧችሁንም እዛ ላይ ማየት ትችላላችሁ። እንዲሁም ደግሞ በቪኦኤ አማርኛ ፌስቡክ ገጽ ላይ የሬዲዮ በቴሌቪዥን መሰናዷችንን መከታተል ትችላላችሁ። ኢትዮሳት ሳተላይት ላይ መገኛችን ነው። እዛም ላይ ልታደምጡን ትችላላችሁ። ዝግጅታችን ይቀጥላል። የእብድ ውሻ በሽታ ወይም ደግሞ በእንግሊዝኛው ሬቢስ በየዓመቱ በአፍሪካና ና በእስያ ከአስር ሺ ሰዎች በላይ እንደሚገድል የዓለም የጤና ድርጅት መረጃዎች ያሳያሉ። የእብድ ውሻ በሽታ ገዳይ ቢሆንም ነገር ግን መከላከል የሚቻል ነገር ነው። ይሁንና አንዴ ከተነከሱ በኋላ ደግሞ ትኩሳት፣ የሰውነት መደንዘዝና ንክሻው በተከሰተበት የሰውነት ክፍል ወይም እንዲሁም ቁስለትና ማቃጠል ስሜትን ያመጣል። ነገር ግን በሽታው እንዴ ምልክት ማሳየት ከጀመረ ገዳይ ሆኗል ማለት እንደሆነ ባለሙያዎች ይናገራሉ። ኢትዮጵያን በዓለም ላይ እጅግ ከፍተኛ የሆነ የእብድ ውሻ በሽታ ተጠቂዎች ቁጥር ያላት ሀገር ናት። እንደ ኤሮፓውያን አቆጣጠር በ2017 ዓ ምት የዩናይትድ ስቴትስ የበሽታዎች መከላከልና መቆጣጠር ተቋም ሲዲሲ በኢትዮጵያ 2700 ሰዎች በእብድ ውሻ በሽታ መሞታቸውን አስታውቋል። በመቀጠል ገልሞ ዳዊት ዘገባ ይኖረዋል። በዚህ ዙሪያ ረቢስ በ150 አገሮች ሀገሮች የተንሰራፋ ብር ጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቀዋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ይመር ሙሉጌታ ለቪኦኤ ገልጸዋል። በሽቱን ድፋይን ስናደርግ በጣም ፋታል ወይም ገዳይ ምልክቱን ካሳዩ በኋላ መመለስ የማንችልበት ገዳይ በሽታ መቶ ፐርሰንት ገዳይ። ከሌሎች በሽታ ትንሽ ለየት የሚያደርገው ገዳይ በሽታ በመሆኑ፣ ሁለተኛ ደግሞ ብዙ ስፒሽሶችን ሰው ብቻ አይደለም፣ ከሰው ውጪ ሌሎች እንስሳትንም የሚያጠቃ አሁን ውሾቹም እየሞቱ ነው። ወደ ሰው የሚያስተላልፉት ሌሎች እንስሳት አካባቢ ላይም ቢን ዋይልድ የቤት እንስሳት ብቻ አይደለም፣ ከዛ ውጪ ያሉትን ያጠቃል በዋና እናት ይሄ የዱር አራዊት ላይ ቀበሮች አካባቢ ላይ ሌሊት ወፍ ላይ ነው። ይሄ እነሱ ላይ ያለ በሽታ ነው። በረቢስ ምክንያት ይሞታል እየተባለ የሚነገረው ቁጥር ከእውነተኛው አሀዝ በእጅጉ ያነሰ እንደሆነ ዶክተር ይመር ይናገራሉ። አሁን ስቲሜት ስናደርግ ሁለት ሺህ ሰባት መቶ እንደሚሞት ነው። አሁን እሱ መረጃ እኔ ያንሳል የምል እንደ ባለሙያ እንደ ዘርፉ ባለሙያ ከ2700 ያልፋል የሚል ለምንድ ነው? አሁንም ቢሆን ከዛ የሚያልፈው ኮሚኒቲ ውስጥ የሚቀር ሪፖርት ሲስተም ውስጥ የማይገባ ብዙ ሪጅኖች ላይ የችግሩ በጣም ገፍቶ የመጣ ስለሆነ ሪፖርት እኛ ባለን ሪፖርት ነው እንጂ ሪፖርት ውስጥ ያልተካተቱ ብዙ ወንትኖች ስላሉ 2700 የሪፖርት የመጣ ወረድ ያለን ከዛ ያልፋል የሚል እና በጣም ይሄ የሚያሳየን ምንድን ነው አለርት ያደርገናል። በሽታው ከሐምሌ እስከ መስከረም ባሉት የክረምት ወራት እያገረሸ እንደሚበዛ የሚገልጸው የህብረተሰብ ጤና ኢንስቲትዩት ረቢስ በሁሉም የአገሪቱ አካባቢዎች ቢከሰትም በተለይ በትግራይና በአማራ ክልሎች ተስፋፍቶ እንደሚገኝ ንገራል። የውሻ በሽታ የሚባለው ረቢስን የሚያስከትለው ደቂ ገዋዝ ወይም ቫይረስ የሚጎዳው ሰውን ብቻ ሳይሆን እንስሳትንም እንደሚገድል በግብርና ሚኒስቴር የእንስሳትና የማህበረሰብ ጤና ዘርፍ ዲሬክተር ዶክተር ሲሳይ ጌታቸው አመልክተዋል። በነገራችን ላይ የውሻ እብደት በሽታ ወይ ደግሞ ረቢስ የምንለው በእንግሊዘኛው የሕክምና የሌለው በሽታ መካከል አንዱ ነው። ያ አንዴ ውሻ ሚሆን ሌሎች እንስሳቶች ሰውን ጭምር ከተለከፈ የመዳን ፕሮባቢሊቲው በጣም የቀነሰ ነው ኦልሞስት የለም ማለት ይቻላል። ይሁን እንጂ በእንስሳቱ ላይ ከወሰደን ምንም ሕክምና የሚታወቅ ሕክምና በቶሎ ቢታወቅ ራሱ የለም። ስለዚህ ያ እንስሳ ወደ ሞት ነው እንዲሄድ የሚጠበቀው ማለት ነው። ለበሽታው ተገቢ ትኩረት ባለመሰጠቱ በእንስሳት ላይ የሚደርሰው ጉዳት መጠን በውል እንደማይታወቅ ዶክተር ሴሳይ ገልጸዋል። ለረቢስ መከላከያ አገልግሎት ላይ ካሉት ሁለት ክትባቶች አንዱ ኢትዮጵያ ውስጥ እንደሚመረት የህብረተሰብ ጤና ኢንስቲትዩቱ ዶክተር ይመርምሉ ጌታ ይናገራሉ። ነርቭ ቲሹ ቫክሲን ተብሎ ኦልሞስት ዚ ጋር ይመረታል። ከተመረተ በኋላ ለኮሚኒቲ ዲስትሪቡት ይደረጋል። ዲስትሪቡት ከተደረገ ስፔሻ የዚህ አታች የሆኑ ጤና ጣቦች አሉ። እያንዳንዱ በሀገሪቱ ላይ ብቸኛ ስለሆነች ነውና በጣም ብዙ ይመረታል ግን ብቸኛ አቅራቢ ሌላ የሚያግዝ እንትን ስለሌለ ብዙዎቹ እንደውም እጥረት ገጠመ እጥረት አንዱ ፋክተርም ስለሆነ ነው። እኛ እየተቸገረን ያለ ነው፣ እጥረት ገጠመ በሚል ተቸገርን እና ይሄም እንዴት ነው? ጥሩ ቫክሲን ነው ግን ወደዛኛው መጣለሁ። ከዛኛው ጋር ኮምፒር ስናደረግ ያኛው ሌቴስት ነው፣ ሞር ፖቴንት ነው። ሁለተኛ ደግሞ በጣም ሴፍ ነው። የበሽታውን ስርጭት መከታተያ ላብራቶሪዎች መቀሌ፣ ባህር ዳርና አዲስ አበባ ውስጥ አገልግሎት እየሰጡ ሲሆን በቅርቡም ሐዋሳና ነቀምቴ ላይ ተጨማሪ ቤተ ሙከራዎችን እንደሚከፈቱ ተገልጸዋል። አሁን ያለው አሳሳቢ ችግር ኢትዮጵያ ለ110 ሚሊዮን ሕዝቧ ያላት የክትባት ማብረቻ አንድ ብቻ መሆኑ እንደሆነ የሚናገሩት ዶክተር መር በሽታውን ለመቆጣጠር የማህበረሰቡን እውቀት ለመገንባት ቀዳሚ ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። በሽታው በ2030 ዓ ም በመላው ዓለም እንዲጠፋ የዓለም የጤና ድርጅት ከአጋሮቹ ጋር እየሰራ መሆኑን የግብርና ሚኒስቴሩ ዶክተር ሲሳይ ጌታቸው ገልጸዋል። ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት ሚያዝያ 252014 ዓ ም መሰናዷችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን ቪኦኤ ጋቢና ቪኦኤ ጂኤ ቢአይኤንኤ አት ጂሜይል ዶት ኮም ብላችሁ ኢሜይል ልታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ላይ ለጋቢና ቪኦኤ እያላችሁ ጻፉልን። ሳስተናግዳቸው ምሽት ኤደን ገረመው በምስልና ድምፅ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። በጀመረው ሙዚቃ እንሰናበታለን።